ሰላም ለእመታቴኬ ለጸና ይፍትላ ሜላተ ወወርቀ በናዝሬት ወበገሊላ ማርያም ንግል ለወዲት ጠበበቃላ ብጽሂ በሰረገላ ነትማ ለመሃላ ከመታይ ድርኒ በብሄር ዘተርላ